ከኢኮኖሚው ዓለም ቡናማዎቹ የቢራ ጠርሙሶች መጨረሻ የሌለው በሚመስል የማመላለሻ ቀበቶ ላይ እየተንገጫገጩ ይነጉዳሉ። ጠርሙስ ማጠቡ፣ በቢራ መሙላቱና መጠጡ እርሾ እንዳይፈጥር ባክቴሪያን ለመግደል የማፍላቱ ተግባር በሙሉ ይከወናል። ከሙሉ የቢራ በርሜል በጠርሙስ ለሽያጭ ዝግጁ እስከ ማድረጉ ያለው ሂደት ያለ ሰው ጣልቃ ገብነት ይከናወናል። የቢራ መጥመቂያ ማሽናችን የተተከለው በ2003 ዓ.ም ነው። ክሮነስ ከተባለ ኩባንያ የተገዛ ነው። በጣም የታወቀ የቢራ መጥመቂያ ማሽን ነው። አሁንም በሰዓት 30ሺህ ጠርሙስ ቢራ ነው የምናመርተው። አቶ የማነ ጸጋይ ናቸው ለኤርትራ የመጀመሪያውና ብቸኛ የሆነው የአስመራ ቢራ ፋብሪካ የምርት ክፍል ኃላፊ። ይህ በአገራችን ብቸኛው ቢራ ፋብሪካ ነው። ከሌሎች ጋር እየተወዳደርን አይደለም። ሌሎች ከውጭ የሚገቡ ቢራዎች እጅግ ውድ ናቸው። እናም ሰዎች የእኛን ቢራ መጠጣትን ይመርጣሉ። ኤርትራ ከውጭ የምታስገባው ቢራ እጅግ ውድ ሲሆን የአስመራ ቢራ ዋጋ አስራ አምስት ናቅፋ ብቻ ነው። ኤርትራውያን በበርካታ ውጣ ውጣውረዶች ውስጥ ባለፈው ፋብሪካ በአገራቸው የሚመረተውን ቢራ እጅግ ይወዱታል። ቢራ ፋብሪካው የተቋቋመው በሉዊጂ ሜሎቲ አማካኝነት በጎርጎሮሳዊው 1939 ዓ ም ነበር። ኤርትራ በጣሊያን ቅኝ ግዛት ስር ሳለች የተቋቋመው ፋብሪካ የአልኮል መጠጦች ለማምረት ነበር። የአልኮል መጠጥ ማምረት የተጀመረው በ1939 ነው። ኢጣሊያ አገሪቱን ቅኝ በገዛችበት ጊዜ ከሶስት ዓመታት በኋላ የሜሎቲ ቤተሰብ ከደረቅ የአልኮል መጠጦች በተጨማሪ ቢራ ማምረት ጀመረ። ትርፋቸውም በፍጥነት አሻቀበ። በጎርጎሮሳዊው 1975 ዓ.ም ምረት እንደ ሌሎች የግል ኩባንያዎች ሁሉ የደርግ መንግስት ፋብሪካውን ሲወርሰው ነገሮች ተቀያየሩ። በጎርጎሮሳዊው 1991 ዓ.ም ምረት ደርግ በትጥቅ ትግል ከስልጣን ወርዶ ኤርትራም ነፃነቷን አውጃ ስትገነጠል ቢራ ፋብሪካው የመንግስት ንብረት ሆኖ ቀጠለ። የአስመራ ቢራ ፋብሪካ ዳይሬክተር ጀኔራል አቶ ዮሐንስ ሀብቴ ከስደት ወደ ኤርትራ የተመለሱ ናቸው። ማጆሪቲ ሼርስ አር ኦንድ ባይ ስቴት አዘርዋይስ አብዛኛው የፋብሪካው አክሲዮኖች ባለቤት መንግስት ነው። የግል ባለድርሻዎችም አሉን። እጅግ ጥቂት ድርሻ ነው ያላቸው። ወደ 16 በመቶ ድርሻዎች የግል ናቸው። አሁን በስልጣን ላይ ያለው የኤርትራ መንግስት እጁ የሚገኙ ተቋማትን ወደ ግሉ ዘርፍ ለማሻገር ያደረገው ጥረት እምብዛም ፈቅ አላለም። አምባገነን እየተባለ የሚወቀሰው መንግስት ግትር የኢኮኖሚ ፖሊሲና ኤርትራ የምትኮነንባቸው ድርጊቶች ባለውረቶችን አሽሽቷቸዋል። አቶ የማነ ገብረአብ የፕሬዝዳንት ኢሳያስ አፈወርቂ አማካሪ ናቸው። አቶ የማነ ወደፊት ኤርትራ የባለውረቶችን ቀልብ ትስባለች የሚል ተስፋ አላቸው። ንቲል ናው ኢንቨስትመንት እስካሁን ከውጭ ማግኘት የቻልነው በማዕድን ፍለጋው ዘርፍ የሚሰማሩ ባለወረቶችን ነው። እጅግ አትራፊ የሥራ ዘርፍ ነው። አሁን ሰዎች ሌሎች የሥራ ዘርፎችን እየተመለከቱ ነው ብዬ አስባለሁ። ግብርና ለእኛ እጅግ ጠቃሚ ዘርፍ ነው። ሌላው የማዕድን ፍለጋ ነው። በሁሉም ዘርፎች መዋለ ንዋይ ከመጣ በደስታ እንቀበላለን። ከመጥመቂያው አዳራሽ ጀርባ አንድ ማሽን አዲስ የተመረቱትን ጠርሙስ ሙሉ ቢራዎች ወደ አረንጓዴ ሳጥኖች እያስገባ ነው። በአንድ ጊዜ አራት ሳጥኖች፣ በእያንዳንዱ ሳጥን ውስጥ 25 ቢራዎች። ሳጥኖቹ ዝግጁ ናቸው፣ አንዳንዶቹ ግን ተሰባብረዋል። የምትዘል አጋዘን ምስል የታተመባቸው ጠርሙሶች በላያቸው ላይ ምንም የተለጠፈ ነገር የለባቸውም። የአስመራ ቢራ ፋብሪካ የምርት ክፍል ኃላፊው አቶ የማነ ጸጋይ እንደሚሉት ወደ ውጭ የሚላኩ ምርቶች ብቻ በላያቸው ይዞታቸውን የሚተነትን ወረቀት ይለጠፍባቸዋል። ምናልባት በቅርቡ ኤርትራ ውስጥ የሚከፋፈሉ ቢራዎችም አስፈላጊ መረጃ የያዘ ወረቀት ይለጠፍባቸው ይሆናል። የዩዝ ዲ ሌብልስ ፎር ኤክስፖርተር ነው። በጠርሙሶቹ ላይ የምንለጥፈው ለውጭ ገበያ በምናቀርባቸው ምርቶች ላይ ብቻ ነው። ነገር ግን ከሁለት ሳምንት በኋላ ወረቀቶቹ ስለሚኖሩን ለአገር ውስጥ ፍጆታ በምናቀርበው ላይ መለጠፍ እንጀምራለን። ወረቀቱን ከውጭ ነው የምንሸምተው። ለዚህ ግልጋሎት የሚውል ጥራቱን የጠበቀ ወረቀት በአገር ውስጥ ገበያ አናገኝም። አሁን አስፈላጊው ወረቀት ከእጃችን ገብቷል። ለህትመትም ዝግጁ ነው። to import the paper. The paper quality we don't get in local market. So it's already in our hand. It's going to be printed. ለአስመራ ቢራ ፋብሪካ አስተዳደር ፈታኙ ስራ ለቢራ ጠመቃ የሚያገለግሉ ግብአቶችን ማግኘት ነው። ለአራት አይነት መጠጦች የሚያገለግለው አልኮል ከደቡብ ሱዳን፣ ጌሾ ከጀርመን የገብስ ብቅል ከተለያዩ አገሮች ወደ ኤርትራ ይጫናል። አሁንም አቶ ዮሐንስ አብቴ። አብዛኛው ጥሬ እቃና ግብአት ከውጭ ሀገራት የሚመጣ በመሆኑ የውጭ ምንዛሬ ማግኘት ሁል ጊዜም ችግር ነው። ነገር ግን ይህንንም ችግር ለመፍታት ጥረት በማድረግ ላይ እንገኛለን። ምክንያቱም ለብቅል የምንፈልገውን ገብስ በኤርትራ ለማምረት እየሞከረን ነው። እንደ አቶ ዮሐንስ አባባል ከሚያስፈልጓቸው ግብዓቶች 16 በመቶ በራሱ በኩባንያው ይመረታሉ። ለመጪው ጊዜ የውሃ አቅርቦቱን ለማረጋገጥም መንገድ ቀይሰዋል። ከፋብሪካው ቅጥር ግቢ አንድ ጥግ ከግዙፉ ጎተራ በስተጀርባ ግዙፍ የመዳብ ማንቆርቆሪያና መጋዘን የያዘ የውሃ ማሞቂያ ይገኛል። በዚያ የውሃ ማጣሪያው በዝግታ ያንጎራጉራል። የአሸዋና የካርቦን ማጣሪያ እንደዚሁም ደቂቅ ዘአካላትን የሚገድለው የአልትራቫዮሌት ጨረርና የውሃ ማለስለሻ በዚህ ይገኛል። አብረቅራቂው ማሽን እጅግ አዲስ ሲሆን ከዘጠኝ ጉድጓዶች የሚሰበሰበውን ውሃ ያክማል። ወደፊት በውሃ አቅርቦት ረገድ ራሳችንን እንችላለን። አሁን መንግሥት ከሚያቀርበው የውሃ ማከፋፈያ ነው የምናገኘው። ነገር ግን ወደፊት የጉድጓድ ውሃን በማከም የራሳችንን እንጠቀማለን። but in the future just treating the well water uh, we can use our own water። የምርት ክፍሉ ኃላፊ የውሃ አቅርቦት በማግኘታቸው እጅጉን ደስተኛ ናቸው። ኩባንያው የምርት ሂደቱን ለማዘመን ባለፉት ዓመታት ከፍተኛ ገንዘብ ወጪ አድርጓል። ደህና ደመወዝ የሚከፍል ቀጣሪ ማግኘት ፈተና በሆነባት ኤርትራ ይህ ፋብሪካ 450 ሰራተኞች አሉት። አቶ ዮሐንስ ሀብቴ ኩባንያቸው ከዚህ በላይ ሊቀጥር ይችላል የሚል እምነት አላቸው። We have the production capacity. ብዙ የማምረት አቅመዋለን። አለን ነገር ግን የጥሬ ዕቃ ውሃና የኤሌክትሪክ ኃይል እጥረት አንዳንድ ጊዜ በሙሉ አቅማችን ከማምረት ያግዱናል። ባለፈው አመት ከአገር ውስጥ ገበያ ፍላጎት ከሰባ እስከ ሰማንያ በመቶውን ነው ያቀረብ ነው። ሁልጊዜም ከውጭ አገራት የሚቀርብ የግዢ ጥያቄ ቅድሚያ ይሰጠዋል። ያም ቢሆን ግን እጅጉን ትንሽ ነው። እጅግ ጠቃሚ ገበያ ወደሆነችው ኢትዮጵያ ይላክ የነበረው የቢራ ምርት በሁለቱ አገሮች መካከል በተፈጠረው የከረረ ጠብ ከተቋረጠ ቆይቷል። አቶ የማነ ጸጋይ እንደሚሉት በውጭ አገራት የአስመራ ቢራ የተመረጡ ደንበኞች አሉት። ዊ ኤክስፖርት ዲስ ሃርድ ሊከርስ ፎር ኤሪትሪያንስ ሊቪን አብሮድ እነዚህን ደረቅ የአልኮል መጠጦች በውጭ ሀገራት ለሚኖሩ ኤርትራውያን እናቀርባለን። ሁሉም ሰው በተለይ ዘቢብ መጠጣት ይወዳል። ምርታችን ወደ አውሮፓና አሜሪካ ይሄዳል። በኤርትራ የሚመረተው ዘቢብ ከአገራቸው ድህነትና ጭቆና ሸሽተው ወደ ሌሎች አገራት በተሰደዱ ወደ አንድ ሚሊዮን የሚገመቱ ዜጎች ዘንድ ተወዳጅ ነው። የአስመራ ቢራ ፋብሪካ ዳይሬክተር ጀኔራል አቶ ዮሐንስ ሀብቴ ኩባንያቸው በሂደት ወደ ውጭ አገራት ገበያ ተስፋፍቶ ለኤርትራ የውጭ ምንዛሪ ያስገኛል የሚል ተስፋ ሰንቀዋል። ዊ አር ኤ ኮመርሻል ካምፓኒ ለትርፍ የተቋቋመን ኩባንያ ነን። ትርፍ ማግኘት አለብን። እዚህ በኤርትራ በጣም የምንኮራበት ኩባንያ ነው። አድማጮቻችን፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።